የኢትዮጵያ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ኦሮሚያ ክልል አዲስ አበባ ላይ ያላትን ልዩ ጥቅሞችን ይጠቅሳል። ልዩ ጥቅሙ ማህበራዊ አገልግሎቶችን ጨምሮ የተፈጥሮ ሀብቶች እንደሚያጠቃልል ረቂቁ ያስቀምጣል። ይሁን እንጂ ይህን ልዩ ጥቅም የሚዘረዝር የህግ ማዕቀፍ እስካሁን አለመውጣቱ ለብዙ ግጭቶች መንስኤ መሆኑን የህግና የፖለቲካ ተንታኞች ይጠቁማሉ። በክልሉ ከጥቂት ጊዜ በፊት ተቀስቅሶ የነበረው የፖለቲካ አለመረጋጋትም አንዱ ምክንያት መሆኑን ተንታኞቹ አክለው ጠቅሰዋል። ይህንንም ችግር ለመፍታት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በህዝብ ተወካዮች ምክር ቤት ተገኝቶ ባደረጉት የመክፈቻ ንግግር ልዩ ጥቅሙን በተመለከተ በዚህ ዓመት ህግ እንደሚወጣለት ጠቅሰው ነበር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ቀናት በፊት በሰጡት ጋዜጣዊ መግለጫ ልዩ ጥቅሙን የሚወስነው ህግ የመጀመሪያ ረቂቅ መዘጋጀቱን ተናግረዋል። ረቂቁን ህግ በተመለከተ እንዲህ ብለዋል። ህጉ የመጀመሪያው ረቂቅ ተቀርጿል። ረቂቁ ግን ከህዝብ ጋራ ውይይት ሳይደረግ የተለያዩ አካላት ጋር ውይይት ሳይደረግ ወደ ስራ የሚገባ ከሆነ የራሱን ጣጣ ይዞ ሊመጣ ይችላል። ስለዚህ የተቀረጸው ህግ በአመራር ደረጃ ከታየ በኋላ የሚመለከተው አካል ውይይት እንዲያደርግበት ተደርጎ በመጨረሻም የህግ ፕሮሰስ አልፎ መሄድ አለበት። ይሄ በሩጫ የሚሆን ነገር አይደለም። ለዚህ ነው በአመቱ ከሚወጡ ህጎች አንደኛው ህግ ይሄ ይሆናል የተባለው። ግልጽ፣ በዚህ ደረጃ ነው የተቀመጠው እዚህ ምን ያክል ጊዜ ይፈጃል? ይሄ ፕሮሰስ የሚለው ፕሮሰሱ ነው የሚወስነው ማለት እንጂ ዝም ብለህ ቀን ቆርጠህ የምትሄድበት ጉዳይ አይደለም ተብሎ ሊወሰድ በመሰለ ሁኔታ የኦሮሚያ ክልል እንደዚሁም ደግሞ የኦሮሞ ህዝብ ከዚህ ጉዳይ ላይ የሚገባውን ጥቅም የሚያገኝበትን ሁኔታ የሚያሳይ መሆን አለበት። ይሄ ህገ መንግስታዊ ጉዳይ ስለሆነ ማንም ሊከራከረው የሚገባ ጉዳይ አይደለም። ስለዚህ ተግባራዊ መሆን ያለበት ጉዳይ ነው። ከዚህ አኳያ መታየት አለበት። አሁን የተዘጋጀው ረቂቅ ህግ ልዩ ጥቅሙን ያስከብር ይሆን ብለን የአድማጮቻችን አስተያየት ተቀብለናል። አሁን የተዘጋጀው ረቂቅ ህግ ለተከሰተው ችግር መፍትሄ ይሆናል ብዬ አልጠብቅም የሚሉት የአዳማ ነዋሪ ናቸው። አሁንም ይህን ጥቅም የሚያፋልሱ ድርጊቶች አሉ ይላሉ። ሰሞኑን እየተወራበት ያለው ነገር አዲስ አበባ የራሷን ማስተር ፕላን አወጣለች። አላማውን ስናይ ደግሞ ያስፈለገበት ምክንያት ተብሎ የተቀመጡት ትልልቅ ነገሮች አንደኛ ያው የአፍሪካ መዲና በመሆኗ ይላል። የተለያዩ የዓለም አቀፍ ኤምባሲዎች መቀመጫ ስለሆነ ይችላል፣ የብሔር ብሔረሰቦች መቀመጫ ስለሆነ ይችላል። ስለ ኦሮሚያ ያነሳው ነገር የለም። ምክንያቱም አዲስ አበባ ራሷ የተመሰረተችው ኦሮሚያ ላይ የኦሮሚያ እምብርት ውስጥ ነው ያለችው። ሁሉም ነገሯም መሰረተ ልማቷም ሁሉ የተሟላላት ከኦሮሚያ ነው። አንዳንድ በልቶ ለማደርም ኦሮሚያን በሚገኘው ነገር ነው እና ልዩ ጥቅም ማለት ኦሮሞ እምርቱ ነው አካባቢው ነው። ስለዚህ የማስተዳደር ኃላፊነት ማግኘት አለበት የሚል አላማ አለኝ። እኔ ሌላ የቋንቋው እዛ ውስጥ መዳበር አለበት የስራ ቋንቋ መሆን አለበት አፋን ኦሮሞ የሚል ነገር አለኝ። ሌላ ደግሞ ገቢ መካፈል አለበት ልዩ ጥቅም ማለት ይሄ ነው እንጂ ሌላ ሌላ ነገር ከሆነ ራሽያም ባህል ማዕከል አላት ከዛ ውስጥ ሌሎቹም ሌሎቹም አላቸው። የኢትዮጵያ መንግስት ረቂቁን ህግ ለማውጣት የህግና የስነ ምግባር ስልጣን ይጎለዋል የሚሉት የህግ ባለሙያ ዶክተር ጸጋይ ረጋሳ ናቸው። ምክንያቱም ይላሉ ምክንያቱም አሁን ባለበት ሁኔታ በአስቸኳይ ጊዜ አዋጅ ስር ነው ያለው። ይሄ የአስቸኳይ ጊዜ አዋጅ አልተነሳም፣ መቼ እንደሚነሳ አናውቅም። በዛው ጠቅላይ ሚኒስትሩ መግለጫውን በሚሰጡ ወቅት ይህም ጥያቄ ተነስቶ መቼ እንደሚነሳ እንደማያውቁ መሰረታዊ መረጋጋት ቢኖርም አሁንም መረጋጋቱ በአስተማማኝነት እንዲቀጥል እርግጠኞች ስንሆን እንደምናነሳው ሲሉ ነበር። ይህ ማለት ምን ማለት ነው? በህግ አሰራር ካየኸው ይህ ስርዓት አስቸኳይ ጊዜ አዋጅ ማውጣት ያስፈለገበት ምክንያት በሰርክ የህግ እና የፖለቲካ ተግባር አገሩን በሰላም በፖለቲካዊ እና በህጋዊ መ መንገድ ማስተዳደር አልቻልንም፣ ከኖርማል የህግ ማስከበር ስራ አቅም በላይ ነው ብለው ስላሰቡ በአጠቃላይ ሀገሪቱን፣ በተለይ ደግሞ ኦሮሚያና አማራ ክልልን በአስቸኳይ ጊዜ አዋጅ ስር በማስገባት በወታደራዊ ኮማንድ ፖስት እያስተዳደሩት ይገኛሉ እና በወታደራዊ ኮማንድ ፖስት በሚተዳደር አገር ውስጥ ህግ እያረቀቅን ነው የሚለው ንግግር በምን ስልጣን? ኖርማል የሆነ ህግ የማርቀቅና ህግ የማስፈጸም አቅም የለንም በሚል ኮ በሰራዊት እየተዳደረ ነው አገሩ እና ይሄ ጥያቄ ውስጥ የሚገባ ስለሆነ በመጀመሪያ የህግና የሞራል ስልጣን የላቸውም የሚል ነው ያለኝ። ዲሞክራሲያዊ ስርዓት ቢኖርም እንኳን ልዩ ጥቅሙ ህግ በማውጣት ብቻ የሚመለስ ሳይሆን መስተካከል ያለበት ታሪካዊ የሚሉ ስህተቶች ሊታረሙ እንደሚገባ ዶክተር ጸጋ ይጠቁመዋል። ተዘጋጅቷል የተባለው ረቂቅ ህግ ላይ የበለጠ መረጃ እንዲሰጡን በመንግስት በኩል ለማነጋገር ያደረግነው ሙከራ ለጊዜው አልተሳካልንም።